ወጣት ፍጹም ብርሃን ህጋ፣ እንደሚታወቀው በቅርቡ የኢትዮጵያ የስፖርትና የባህል ፌዴሬሽን አመታዊ የሆነ የእራት ግብሻ ወይም ደግሞ አንዋል ጋላ ዲነር የሚባለውን ለማዘጋጀት አስቧል። በቅርቡ ይዘጋጃል። ኦገስት ዘጠኝ እንደሚደረግም ባወጣችሁት መረጃ ላይ ለማየት ይችለናል። እንዲህ አይነት ፕሮግራም በተለይ በዚህ በስፖርት ፌዴሬሽኑ በስፖርት የባህልና የፌዴሬሽኑ በኩል ሲዘጋጅ የመጀመሪያው ጊዜ ነው። ወጣት ነህ አንተም፣ በወጣቶች በአብዛኛው የሚዘጋጅ ነው። ለምንድን ነው ይሄንን ለማድረግ ያሰባችሁት? እንዴት ወደዚህ ሀሳብ ላይ ልትመጡ ቻላችሁ? አመሰግናለሁ ማርታ። መጀመሪያ ይህንን ለማድረግ ያሰብነው አንዳንድ አዳዲስ ሀሳቦች ለማምጣትና ከዚህ በፊት ተሞክረ የማያውቁትን ነገሮች ሞክረን እራሳችንን ፋንድ የማድረጉን ሀሳብ ለመቀጠል ነበረ። በሌላ ኮሚኒቲዎች እና በሌላ ድርጅቶች ኢቨን በቪክቶሪያን ኮሚኒቲ ሌቭል የምናየው አንዳንድ ጊዜ እንደዚህ እራት ግብዣ በማድረግ የሚያደርጉት ተሳትፎና ያላቸው ውጤትንም በማየት እኔና አንድ የተወሰኑ ወጣት ልጆች ተሰባስበን ስቲ እጋል አድልዩ ወራት ግብዣ አድርጎ ራሳችን ፋንድ ለማድረግና በአመት መጨረሻ ያለውን የኳስ ዝግጅት ከአሁኑ በማሰብና ከአሁኑ ፋንዲንግ በማሰብ ባለፈው አመት ከደረገው የተሻለ አድርጎ ለማቅረብ ሁላችንም አንድ ላይ ሆነን እሱን ሀሳብ ለማድረግ ነው። ከዛም በላይ ደግሞ እንደዚህ አይነት እራት ግብዣ ላይ ወይ ስብስብ ላይ ምን ይኖራል? የተለያዩ የማህበረሰቡ አካላቶች ይመጣሉ። ለምሳሌ የተለያዩ ካውንስሎች እና ሜየሮች ይመጣሉ። ማልቲካልቸራል ኮሚሽን ይመጣል። የባንክ ሬፕሬዘንታቲቮችም ይመጣሉ እና ለእኛ ኮሚኒቲ ለኢትዮጵያን ኮሚኒቲው ኔትወርክ ይፈጥራል እና ይሄን ኔትወርክ ደግሞ ተጠቅሞ ወደፊት በዚህ ብንጀምረውም ይሄ መጀመሪያው ነው። ወደፊት ደግሞ የተሻለ ነገር አድርገን ለመቅረብም ለሁላችንም ይጠቅማል በማለት ነው። እና አዎ እንዳልሽው ይሄን የመጀመሪያ እዳት ግብዣ ኦገስት ናይን ነው የሚሆነውና ኢትዮጵያ ኮሚኒቲውም ከዛ ሰፋ ብሎም አፍሪካን ኮሚኒቲውም ተሳትፎ እንዲያደርግ እንጋብዛለን። እንደሚታወቀው እንዲህ አይነት ፕሮግራም ለመጀመሪያ ጊዜ ነው፣ ቀደም ሲልም ጠቅሰኸዋል፣ ኢትዮጵያን ደረጃ ሲዘጋጅ ማለት ነው። ወደፊትም የእነዚህ የራት ፕሮግራሞች በሌሎቹ ፕሮግራሞች ላይ እንደምናየው በአመታዊ የቀን መቁጠሪያቸው ላይ የቀን መቁጠሪያቸው ላይ ተካተው የሚኖሩ ናቸው። ለምሳሌ በቪክቶሪያ መንግስት ደረጃ የሚደረግ የራት ግብዣ አለ በየአመቱ የተለያዩ ካውንስሎች የሚያደርገው አሉ፣ የተለያዩ የእምነት ተቋማት የሚያደርጉ የራት ግብዣዎች አሉ። ያ ከራቱ ባሻገር ህብረተሰቡን አንድ ለማድረግ ለማሰባሰብ፣ በህብረተሰብ ውስጥ ከፍተኛ አስተዋጽኦ ያበረከቱ የህብረተሰብ ክፍሎችንም እውቅና ለመስጠት የሚደረግ ነው እና ይሄስ ወደፊት እንደዚህ አይነት ነገር የእናንተ አሁን የምታደርጉት በአዲስ ደረጃ ሊደረግ የታሰበው የራት ዝግጅት ለረጅም ጊዜ እንዲህ አይነት እቅዶችን ሰንቆ ተቀምጧል ወይ? ምክንያቱም ብዙ ጊዜ የምናያቸው ነገሮች በኛ ማህበረሰብ ውስጥ የሆነ ነገር ይጀምራል፣ ሲዘልቅ አናየውም ረጅም ጊዜ ቆያ አናየውምና፣ ቀጣይነት እንዲኖረው ረጅም ጊዜ የሚሆን እቅድና ፕላንን አዘጋጅታችኋለሁ? ዘላቂነት እንዲኖረው ማለት ነው። አዎ፣ እንዳልሽ የመጀመሪያው ነውና እንዲያውም ወደፊት እንዲያድግ ቀስ ብሎ በመጀመር በዚህ ዓመት ራሱ ያደረግነው ጥሪ ለመቶ የሚያክል ሰዎች የሚመጡበት ና መቶ እንግዳዎች የሚስተናገዱበት ነው። በዚህ ምሽትም የተለያዩ ባህላዊ ዝግጅቶች አሉ። ኢትዮጵያን ጃዝ አለ፣ ሰርከስም ይኖራል ና ምንድን ነው ሀሳባችን አሁን በመጀመሪያው ዓመት ላይ አነስ ባለ ቁጥር ጀምሮ ከዛ ወደፊት በዚህ ስኬት ላይ ይህን ደግሞ እንድትሳካ አረጋግጠን በዛ ለመጨመር ነው እና ወደፊትም፣ አዎ ፕላን አለን። አሁን እንዳልኩሽ ወደ መቶ የሚሆን እንግዳዎች ተጠርተዋል። ወጣት ፍጹም ብርሃን ጋ ስለነበረን ቆይታ እናመሰግናለን። ከማህበረሰብ ለማህበረሰብ sbs.com.au